ቀዳሚው የመጽሔት ርዕስ ደግሞ ይቀጥላል። የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት ኦህዴድ 26ኛ ዓመት የምስረታ በዓል በምዕራብ ወለጋ መንዲ ከተማ ተማሪና ተማሪዎች ተቃውሞ ገጠመው። ተቃውሞውን ያሰሙት ተማሪዎችና ነዋሪዎች እንደተደበደቡ ሲናገሩ ፖሊስ ተቃውሞውን ያሰሙት ከሀያ የማይበልጡ ሕጻናት እንደሆኑ ገልጦ እነሱም ወዲያው ተበትነዋል ይላል። የአፋን ኦሮሞ ዝግጅት ባልደረባ ቱጁቤ ኩሳ ያጠናቀረችውን ጽዮን ግርማ ታቀርባለች። በምዕራብ ወለጋ ዞን መንዲ ከተማ ነዋሪ የሆነውና በተቃውሞ ላይ እንደነበር የገለጸው ሁንዱማ ኢብሳ የተባለ ወጣት ስለተፈጠረው ሁኔታ ለአሜሪካ ድምጽ ሲናገር በዛሬ ዕለት የገዢ ፓርቲ አባል ድርጅት የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ አባላት በከተማው አስተዳደር አዳራሽ ውስጥ የሀያ ስድስተኛውን የፓርቲውን ምስረታ በዓል ለማክበር ተሰብስበው በነበረበት ወቅት የአብዲ ቦሪ አንደኛ ደረጃ ትምህርት ቤት ተማሪዎች እና የአካባቢው ወጣቶች ተሰብስበው መፈክር በማሰማ በመስማማትና ድንጋይ በመወርወር ተቃውሟቸውን ሲገልጹ ነበር ብሏል። በጣም የሚገርመው በርካታ የኦሮሞ ልጆች በተገደሉበት፣ የወጣቶች ደም በፈሰሰበት፣ ብዙዎች በታሰሩበት፣ ሌሎች ደግሞ የት እንደደረሱ በማይታወቅበት ሁኔታ የወያኔ ደጋፊዎች በሙሉ ልብስ ዘንጠው ይህንን በዓል ለማክበር ወደ አዳራሹ ሲገቡ ስንመለከት በጣም አዘንና ተቃውሞ ለማሰማት ወደዚያው ሄድን። ይህን ማድረጋቸው የኦሮሞን ሕዝብ ደም እንደ መምጠጥ ነው የቆጠር ነው ለዚህ ነበር የተቃወም ነው። ለሚጃራ የተባለ ሌላ የመንዲ ከተማ ነዋሪ በበኩሉ በበዓሉ ላይ በብዛት የተገኙት የመንግስት ሰራተኞች እንደሆኑ ገልጾ ወጣቱ ለተቃውሞ መነሻ የሆነው ሕዝቡ በሀዘን ውስጥ ሆኖ የሀዘን ልብስ ለብሶ እያለ እንዴት እናንተ በዓል ታከብራላችሁ አላችሁ በሚል እንደሆነ ተናግሯል። በቡድን ሆነን እየዘፈንና መፈክር እያሰማን ወደ አዳራሹ ተጠጋን። ኦህዴድ የሰቀለውን መፈክር እየቀደድን ተቃውሞ ስናሰማ አድማ በታኝ ፖሊስ መጥቶ አባረረን። ተማሪውም ወጣቱም መሸሽ ጀመረ። ወደ አስራ አንድ ሰዓት አካባቢ ፖሊስ ተኩስ ከፈተ። ሁሉም በያገኘበት እየሸሸ አመለጠ። ለሚጃራ የተባለው ወጣት ጨምሮ ሲናገር የተማሪዎቹና የወጣቱ የተቃውሞ ሰልፍ ከተበተነ በኋላ ፖሊስ በየሰፈሩ እየገባ በተቃውሞ ላይ በተሳተፉትም ሆነ ባልተሳተፉት ላይ ድብደባ ደርሷል ብሏል። የአንድ ግሮሰሪ ሰራተኛና በጫማ ጠረጋ ላይ የተሰማሩ ወጣቶችን ጨምሮ በርካታ ወጣቶች ተይዘው ሲወሰዱ ማየቱንም ገልጿል። የመንዲ ከተማ ፖሊስ አዛዥ ኢንስፔክተር ሰንዳባ ፉፋ ስለዚህ ጉዳይ ተጠይቀው ከጠዋት ጀምሮ በዓሉ በሰላም ሲከበር መዋሉን ከገለጹ በኋላ ከሰዓት በኋላ ወደ የዘጠኝ ሰዓት አካባቢ ክፉና ደጉን የማይለዩ ከ አስራ አምስት እስከ ሀያ የሚሆኑ የአንደኛ ደረጃ ትምህርት ቤት ተማሪዎች ከትምህርት ቤት ሲወጡ ከዚህ ቀደም እንደሚያደርጉት ጩኸት እንዳሰሙ ተናግረዋል። እነዚህ ልጆች ሲጮሁ አሁን ካለው ሁኔታ አንጻር ፍርሃት ስላለበት ሰው ወደ ውጭ ወጣ፣ ልጆቹም ማንም ሳይነካቸው ወደ ቤታቸው ሄዱ። ምንም የተፈጠረ ችግር የለም። ጩኸቱ የጥቂት ህፃናት ተማሪዎች ከሆነ ህዝቡ እንዴት ወጣ በሚል የተጠየቁት ኢንስፔክተር ሰንዳባ፣ ህዝቡ ጫጫታ ብቻ ሰምቶ ወጣ እንጂ እኔ እስከማውቀው ምንም የተፈጠረ ነገር የለም ብለዋል።